የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም የአብሮነት ጎዳና ጋቢና ቪኦኤ የአዲሱ ትውልድ ድምፅ። እንደምናመሻችሁ፣ የጋቢና ቪኦኤ አድማጮች። የረቡዕ መጋቢት 30 2012 ዓ ም ምሽት ፕሮግራማችንን ጀምረናል። የኮሮና ቫይረስ ስርጭት እየተባባሰ በመምጣቱ ምክንያት መንግሥት የአስቸኳይ ጊዜ አዋጅ ማወጁን ጠቅላይ ሚኒስትር አብይ አህመድ አስታወቁ። በምሽቱ ዘገባ ይኖረናል። ብዙ ሊሚቴሽን እንዳለባት ብዙ ክፍተት እንዳለባት ሀገር ከማንም በላይ ቴክኖሎጂ ለእኛ አስፈላጊ ነው ብለን ነው እኛ የምንሰራው። የኢትዮጵያ መንግስት አካላዊ መራራቅን የሚያጠናክር የቴክኖሎጂ አማራጮችን መተግበር እንደጀመረ አስታውቋል። ይህን ጉዳይ ሊያብራሩልን አቶ ሳንዱቃ አንደበበን ይዘናቸዋል ። አብራችሁን ቆዩ አድማጮች። የኮሮና ቫይረስ ስርጭትን ለመከላከል ከየቤታችን ሆነን የዕለቱን ፕሮግራም ለመምራት ጽዮን ግርማ፣ ለማቀናበር ደግሞ ኤልያስ አስማረ አብረናችሁ እናመሻለን። አብራችሁን ቆዩ። አሁን ላጫጭር ዜናዎች ከሀብታሙ ስዩም ጋር ልተዋችሁ። አመሰግናለሁ። ጽዮን፣ ኢትዮጵያ የአስቸኳይ ጊዜ አዋጅ አውጃለች። አዋጁ ያስፈለገው የኮሮና ወረርሽኝ እየተባባሰ በመምጣቱ ምክንያት መሆኑ ተገልጸዋል። ጠቅላይ አቃቢ ሕግ በማህበራዊ ገጹ በኩል ስለ አዋጁ በሰጠው ማብራሪያ ላይ ወረርሽኙን ለመከላከል ለመቆጣጠርና የሚያስከትለውን ጉዳት ለመቀነስ የሚወሰዱ እርምጃዎችን ውጤታማ ለማድረግ ከተለመደው አሰራርና ሕገ መንግስታዊ ማዕቀፍ ወጥቶ በልዩ ሁኔታ መንቀሳቀስ መጠየቁ አዋጁን ማውጣት አስፈላጊ እንዳደረገው አስታውቋል። አዋጁ መንግስት የቫይረሱን ስርጭት ለመከላከል አስፈላጊ የሆኑ እርምጃዎችን በሚወስድበት ጊዜ የተሻለ ነጻነትና አቅም እንዲኖረው የመንግስት ስልጣን ላይ ያሉ ገደቦች ወይም የሰብአዊ መብት ድንጋጌዎች በተለየ ሁኔታ ለጊዜው ተፈጻሚነታቸው ቀርቶ በሙሉ ኃይል በተቀላጠፈና በተቀናጀ መልኩ ለወረርሽኙ ምላሽ መስጠት እንዲቻል እንደሚያደርገውም ጠቁሟል። ለወደፊቱ የቫይረሱን ሁለንተናዊ ጥፋት ለመከላከል የተለያዩ ገደቦች ሊጣሉ እንደሚችሉ ፍንጭ ሰጠው ማብራሪያው እነዚህ የመብት ገደቦችና እርምጃዎች በአስቸኳይ ጊዜ አዋጅ ውስጥ ዘርዝሮ ማስቀመጥ ያልተቻለው አስፈላጊ የሚሆኑት ገደቦችና እርምጃዎች ከጊዜ ጊዜና በሀገሪቱ ውስጥ ከቦታ ቦታም ሊለያዩ ስለሚችሉ እንደሆነ ጠቅሰዋል። አዋጁ ለአምስት ወራት እንደሚቆይ ተነግረዋል። ይህ በእንዲህ እንዳለ በሀገሪቱ ውስጥ የኮቪድ-19 ወይንም ኮሮና ቫይረስ የተገኘባቸው ሰዎች ቁጥር ወደ 55 ከፍ ማለቱን የጤና ሚኒስቴርና የሕብረተሰብ ጤና ኢንስቲትዩት በወጡት የ24 ሰዓት ውሎ ሪፖርት ላይ ተነግረዋል። ከአዳዲሶቹ ተጠቂዎች መካከል ሁለቱ ከዱባይ እየተመለሱ አንዱ ደግሞ በአማራ ክልል አዊ ዞን አዲስ ቅዳም ከተማ ነዋሪ የሆኑ ኢትዮጵያውያን እንደሆኑም ተነግረዋል። በተያያዘ ዜና የኢትዮጵያ አየር መንገድ ሶስት የበረራ አስተናጋጆቹ በኮቪድ-19 የኮሮና ቫይረስ በሽታ መያዛቸውን በትናንትነው እለት ለሀገር ውስጥ መገናኛዎች ይፋ አድርገዋል። የአፍሪካ ህብረት ሊቀመንበር ሙሳፋኪ ማመት ዩናይትድ ስቴትስ ለዓለም ጤና ድርጅት የምሰጠውን ድጋፍ እንደምታቋርጥ ማስጠንቀቋ አስገራሚ እንደሆነባቸው ይፋድርገዋል። ሙሳፋኪ በትዊተር ገጻቸው ላይ ባተሙት መልእክት የዓለም ጤና ድርጅትን ዓለም አቀፋዊ አመራር የሚቃረነው የዩናይትድ ስቴትስ መንግስት ዘመቻ አስገርሞኛል። የአፍሪካ ህብረት ሙሉ በሙሉ የዓለም ጤና ድርጅትንም ሆነ ዶክተር ቴዎድሮስ አድሃኖምን ይደግፋል። ትኩረቱ ሆኖ መቀጠል ያለበት እንደ አንድ ዓለም አቀፋዊ ማህበረሰብ ሁነን በጋራ ኮቪድ-19ን የመፋለም ጉዳይ ነው። የተጠያቂነት ጊዜ ይመጣል ብለዋል። በሙሳፋኪ አስተያየት እንደተስማሙ የገለጹት የሩዋንዳው ፕሬዚዳንት ፖል ካጋሜ በበኩላቸው ወረርሽኙን የመቆጣጠር ፍልሚያው ቅድሚያ እንዲሰጠው አሳስበው ማን ተጠያቂ ሊሆን ይገባል የሚለው ቆይቶ የሚመጣና በትክክለኛው ሁኔታ የሚፈጸም እንደሆነ በትዊተር ገጻቸው ላይ ጽፈዋል። የዩናይትድ ስቴትሱ ፕሬዚዳንት ዶናልድ ትራምፕ የዓለም ጤና ድርጅት የኮቪድ-19 ወረርሽኝ ጥፋት ልክን ቀድሞ እንዳልተገነዘበ፣ እንዲሁም ለቻይና ያጎበደደ መሆኑን በመጥቀስ ወደ ድርጅቱ የሚላከው ገንዘብ ሊቋረጥ እንደሚችል በትናንትናው ዕለት ማስታወቃቸው ይታውሳል። ዩናይትድ ስቴትስ ለዓለም ጤና ድርጅት በምትሰጠው ድጋፍ መጠን ግንባር ቀደም ናት። ዋይት ሀውስ የሚጠቀመው ኮምፒውተር ወደ 82,000 የሚጠጉ ሰዎች እስከ ጎርጎሳውያኑ ነሐሴ ወር ድረስ በኮቪድ-19 በሽታ ዩናይትድ ስቴትስ ውስጥ ሊሞቱ እንደሚችሉ ጠቁመዋል። ይህ ጥቆማ የቀረበው አገሪቱ እስከ ጎርጎሳውያኑ ግንቦት መጀመሪያ ሙሉ በሙሉ የአካላዊ መራራቅ እርምጃዎችን እንደምትተገብር ታሳቢ ተደርጎ ነው። ይህ ቁጥር ቀደም ብለው በፕሬዚዳንት ትራምፕ አስተዳደር ከተተነበየው 93531 ሞት በመጠኑ ያንሳል። በዚህ ጥቆማ መሰረት ዩናይትድ ስቴትስ ወትሮ ከተገመተው ቁጥር ያነሰ የሆስፒታል አልጋዎች ትንፈሳ አጋዥ መኪናዎችና ሌሎች መሳሪያዎች እንደሚያስፈልጓት እንደሚያሳይም ተዘግበዋል። ከሙስ ስዩም ለዜናዎቹ እናመሰግናለን። የምትከታተሉት ከአሜሪካ ድምፅ ራዲዮ ጣቢያ የሚተላለፍላችሁን የጋቢና ቪዮ መሰናዶ ነው። አሁን በቀዳሚነት ወደ ያዝ ነው ዘገባችን እንለፍ። የኮሮና ቫይረስ ስርጭት እየተባባሰ በመምጣቱ ምክንያት መንግስት የአስቸኳይ ጊዜ አዋጅ ማወጁን ጠቅላይ ሚኒስትር አብይ አህመድ አስታወቁ። አገርን ለማዳንና ትውልድን ለመታደግ ከዚህም በላይ ልንወስን እንደምንችል መታወቅ አለበት ብለዋል። ጠቅላይ ሚኒስትሩ ከዛሬ ጀምሮ በስራ ላይ እንዲውል በሚኒስትሮች ምክር ቤት የጸደቀውን አዋጅ ለሕዝብ ተወካዮች ምክር ቤት መላኩም ተገልጿል። እስክንድር ፍሬው ተከታዩን ዘገባ ልኳል። ጠቅላይ ሚኒስትር አብይ አህመድ እንዳሉት አስቸኳይ ጊዜ አዋጅ ለማወጅ አሁን ጊዜው ነው። እስክንዘጋጅና ሁኔታዎች ግድ እስኪሉን ጠብቀናል ያሉት ጠቅላይ ሚኒስትሩ ጊዜው ሲጠይቅ ግን አዋጁን አውጀናል ብለዋል። ጠቅላይ ሚኒስትር አብይ አህመድ የአስቸኳይ ጊዜ አዋጅ መታወጁን ይፋ ያደረጉት ዛሬ በጽሁፍ ባስተላለፉት መልእክት ነው። የኢትዮጵያ መንግስት የኮሮና ወረርሽኝ እየተባባሰ በመምጣቱ ምክንያት የአስቸኳይ ጊዜ አዋጅ አውጇል ይላል በመልእክታቸው የሰፈረው መረጃ። አዋጁ በሚኒስትሮች ምክር ቤት የጸደቀው በህገ መንግስቱ አንቀጽ ዘጠና ሶስት መሰረት መሆኑን ጠቅላይ ሚኒስትሩ ጠቁመዋል። ይህ ብቻ ግን በቂ ላይሆን እንደሚችልም ነው ያብራሩት። ሀገርን ለማዳንና ትውልድን ለመታደግ ከዚህ በላይ ልንወስን እንደምንችልም መታወቅ አለበት ብለዋል። ዜጎቻችንም ከዚህ በላይ ግዴታቸውን ለመወጣት ወገባቸውን አጥብቀው መጠበቅ አለባቸው ሲሉ አሳስበዋል። ከሰባ በላይ የሚሆኑ የዓለም ሀገራት ወረርሽኙን ለመቆጣጠር ሲሉ የአስቸኳይ ጊዜ አዋጅ ማወጃቸውን የሚኒስትሮች ምክር ቤት አስታውሷል። በኢትዮጵያም ከተለመደው አሰራር ወጥቶ በልዩ ሁኔታ መንቀሳቀስ አስፈላጊ መሆኑን አመልክቷል። የአስቸኳይ ጊዜ አዋጁ የታወጀው የሕዝብ ተወካዮች ምክር ቤት በስራ ላይ ባለበት ወቅት በመሆኑ በአስቸኳይ ለምክር ቤቱ እንዲላክ መወሰኑንም አስታውቀዋል። የአስቸኳይ ጊዜ አዋጁን መታወጅ ተከትሎ ክልከላዎችንና ቅጣቶችን ጨምሮ ዝርዝር ነጥቦቹ በቀጣይ ግልጽ እንደሚደረጉ ይጠበቃል። ይህ ዜና እስከተጠናቀረበት ሰዓት ድረስ በኢትዮጵያ በኮሮና ቫይረስ የተያዙ ሰዎች ቁጥር 55 ደርሷል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ ሰ እስክንድርን ለዘገባው እናመሰግናል አድማጮች የምትከታተሉት ከአሜሪካ ድምጽ የሚተላልፍላችሁን የጋቢና ቪዮኤ መሰናዷችንን ነው አሁን ደግሞ ዘጋቢዎቻችን ወደ አጠናቀሩት ዘገባ ስናልፍ ወደ ወለጋ ነው የምንሄደው በምዕራብ ወለጋ ገንጂ ወረዳ ሁለት ግሬት ኮሚሽን ኢትዮጵያ ወይም ታላቁ ተልእኮ በኢትዮጵያ የተባለ የቤተ ክርስቲያን አጋዥ ድርጅት አገልጋዮች እና አንድ የ17 ዓመት ወጣት በታጠቁ ሰዎች መገደላቸውን የድርጅቱ ስራ አስኪያጅ ገለጹ የምዕራብ ወለጋ ዞን አስተዳዳሪ አቶ ኤልያስ ኡመታ ግድያው ግድያውን የፈጸሙት ታጥቀው በጫካ ውስጥ የሚንቀሳቀሱ ሸማቂዎች ናቸው ብለዋል። ከሸማቂዎቹ ጦር መሪ ለማረጋገጥ ያደረግነው ጥረት አልተሳካም። ናኮር መልካ ተጨማሪ ዘገባ አለው። ግሬት ኮሚሽን ሚኒስትሪ ወይም ታላቁ ተልዕኮ በኢትዮጵያ የተባለ የቤተ ክርስቲያን አጋዥ ድርጅት ስራ አስኪያጅ አቶ ግርማ አልታየ የድርጅታቸው ሁለት አገልጋዮች እና አንድ የአስራ ሰባት ዓመት ወጣት ለምን ወደ ምዕራብ ወለጋ ገንጂ ወረዳ እንደሄዱ ተናግረዋል። ግድያው እንዴት ባለ ሁኔታ እንደተፈጸመባቸውም እንዲህ ይገልጻሉ። የተገደሉ ሁለት የድርጅታችን አገልጋዮች ና አንድ ደግሞ የአገልጋዩ ልጅ ነው። ወደ አስራ ስድስት ዓመት ነው። በሰሞኑን ያው በተከሰተው በዚህ የኮሮና ቫይረስ ምክንያት ስራ ምናምን ቆሞ ስለሆነ ና ቤት ረፉ ስለተባለ አንዱ ልጅ ቤቱ ዛ ገንፊ ስለሆነ አድርሶት ለመምጣት ነው ይሄ ሰው የወጣው ልጁን ደግሞ ያው አብሮት ይዞት ነበረ። በድርጅቱ መኪና ነው ትራንስፖርቱም ቆሞ ስለነበር በድርጅቱ መኪና ነው የወጡት። እና መሀል ላይ እንግዲህ ቤት ሳይደርሱ ገንጅ ከተማ አካባቢ ነው የተገደሉት። እንግዲህ እንደሰማሁት ከመንገድ አስወጥተዋቸው ነው የገደሏቸው የአካባቢው የጸጥታ ኃይሎች አስክሬኑንም መኪናውንም ወደ ዋና መንገድ እንዳወጡ የሚል መረጃ ነው ያለኝ። ከአንዳንድ የመንግስት ኃላፊዎች ጋር ተነጋግሬ ነበረ። እየተጣራ ነው ገዳዮችን አጣርተን መረጃ እንሰጣለን። አሁን ባለበት ሁኔታ እየተጣራ ነው የሚል ነው መልስ ያገኘሁት። ስለዚህ በዛ ላይ እንግዲህ ማን ነው የሚለውን ነገር በዚህ ጊዜ ለመናገር በጣም አስቸጋሪ ነው። ታጣቂዎች ናቸው የገደሏቸው። መኪናውንም ያካትሉት ሞክሮ ነበር። መኪናው አልተቃጠለም፣ ግን ያው ዳሜጅ ዶኗዋል። መንቀሳቀስ አይችልም። ለማብራራት አስቸጋሪ የሆነ ነገር ነው እና ኢኖሰንት ሰዎች ለምን ይገደላሉ? ምንም ነገር ማያውቁ በቃ ወጥተው የሚገቡ ሰዎች ነው የተገደሉት አሁን እና እርገዛ በአባትና የልጅ አንድ ላይ አስክሬን ተሰብስቦ መግባት ደግሞ እንዲተባል ነገር ነው። ያ ደግሞ ምስጋኑም የተባለው ወጣት ሀገሩ ነው እየሄድ ያለው ሰፈሩ ነው ተወልዶ ያደገበት ሰፈር ነው። እንግዲህ እኔ ምንም ዲዛይን ለማድረግ የአንዱ አገልጋይ አስከሬን በገንጂ አቅራቢያ ወደሚገኙት ቤተሰቦቹ ተሸኝቶ የቀብር ስነስርዓቱ መፈጸሙን አቶ ግርማ ገልጸዋል። የአባትና ልጅ አስከሬንም ጉደር ከተማ ወደሚገኙ ቤተሰቦቻቸው መሸኘቱን የተናገሩት ስራ አስኪያጁ በአገልጋዮቹና ወጣቱ መገደል ክፉኛ ማዘናቸውን ገልጸዋል። የምዕራብ ወለጋ ዞን ዋና አስተዳዳሪ አቶ ኤልያስ ዑመታ ስለ ግለሰቦቹ አሟሟት ሁኔታ እንዲገልጻሉ ሰዎች ከሚባል ተቋሙ አባል የሆኑ ሰዎች ናቸው። ሀገር ሰላም ነው ብለው እዛ አካባቢ ሲንቀሳቀሱ ልዩ ሲሙ ገንጂ ወረዳ ቡሳነው ሲቾ የሚባል ቀበሌ ውስጥ ታጣቂዎች ድሮ ብዙ አካባቢ የሚንቀሳቀሱ በሽምቅ ውጊያ ላይ ተሰማሩ ባደረሱት ጥቃት የሶስት ሰዎች ሕይወት እዛ አካባቢ ሊያልፍ ይችላል። በሶስት ወረዳዎች አካባቢ አሁንም የሚንቀሳቀስ ኃይል እንዳለ ይታወቃል። እነኚህ እንግዲህ የሀገር ሰላም ነው ብለው የሚንቀሳቀሱ ምንም ከፖለቲካ ጋር ምንም ከሚሊተሪ ጋር ተያያዥነት የደለባቸው ሰዎች ናቸው እና አስካፊ ስራ እንደሚሰሩ እና የወረደ ነገር ውስጥ እንደተገባ ህዝባችንም እዛ አካባቢ ያየበት ሁኔታ ያለው የአሸባሪነት ስራ የሚሰራ አካል እዚ አካባቢ የፈጸመው ተግባር ነው ማለት ነው። በጣም የሚያሳዝን ተግባር ነው። አቶ ኤልያስ፣ ከዚህ ቀደም መንግስት በሰላም ይህንን ችግር ለመፍታት ጥሪ አቅርቦ ነበር፣ ክቡር ጠቅላይ ሚኒስትሩን ጨምሮ በኦሮሚያ ክልል ያሉትም ከፍተኛ አመራሮች። እሱ ጉዳይ ከምን ደረሰ? ይሄ ነገር መቼ ነው እልባት ሊያገኝ የሚችለው? ከፌዴራል ጀምሮ ምሮ ብዙ ውይይት ሲደረግበት የነበረና ሁለ ሁለት አግጣጫ ተይዞ ሲሄድ የነበረ ነገር ነው። መጀመሪያ አካባቢ በእርቅም በሰላም የሀገር ሽማግሌዎች፣ የሃይማኖት አባቶች፣ አባገዳ ኢንተርፌር አድርገው ጥሩ ስራ የተሰራበት ነበር። ከዛ በኋላም እንደገና ሀገር ሽቶ እሱ የራሱ ችግር ነበረበት ጊዜ የተሰጠበትና ይገባሉ የአካባቢው ልጆች ናቸው፣ አንድ ህዝብ ነው፣ ጠልቃ እንገባለን፣ እናስገባለን የሚሉ አካላትም ነበሩ። ስለዚህ በዛ መሰረትም በተወሰነ ደረጃ የአካባቢው ነዋሪዎች እና ታዋቂ ሰዎች አድርጉት እንቅስቃሴ የገቡዋሉ አሻፈረን ያለው ካልሆነ በስተቀር ብሎ ደግሞ አሁንም በሽምቅ ውጊያ ላይ ዛ በሽፍትነት ተግባር ላይ ላይ የተሰማሩ አሉ። መንግስት እንግዲህ ህግ የበላይነትን የማስጠበቅ ግዴታው ስለሆነ በዚህ መሰረት እየሄደ እያስተካከለ ያለው ሁኔታዎች አሉ። አሁንም ቢሆን ግን ደግመን ደጋግመን መግለጽ የምንፈልገው በሰላም ወደ ህብረተሰቡ ተቀላቅሎ መጥቶ በጠረጴዛ ዙሪያ ሀሳቡን አቅርቦ መወያየት የሚፈልግ በሰላም ወደ ቤት መግባት ለሚፈልግ መንገዱ ክፍት ነው። ከዛ ውጭ ግን በሀይል ሁሉም ነገር አስፈጽማለሁ፣ እገላለሁ፣ ፈልጣለሁ፣ እንዲያደርጋለሁ የሚለው ደግሞ ያው መንግስት

አንዱ ተግባሩ ነገሮች ግድያውን የፈጸሙት በጫካ ታጥቀው የሚንቀሳቀሱ ሸማቂዎች እንደሆኑ ቢገለጽም ከሸማቂዎቹ ጦር መሪ ለማረጋገጥ ያደረግነው ጥረት አልተሳካም። ስለ ግድያው ከዓይን እማኞች ለማረጋገጥ ያደረግነው ሙከራ ባይሳካም የወረዳው ጸጥታና አስተዳደር ጽሕፈት ቤት ኃላፊ አቶ መኮንን ይታና ገዳዮቹ ሸማቂዎቹ መሆናቸውን በስፍራው ተገኝተን ለማወቅ ችለናል ብለዋል። የወረዳው የመንግስት ስራ ኃላፊዎች ላይ ጥቃት እንደፈጸሙ አሸማጊዎቹ ስለ መግለጻቸው መረጃ ደርሶናል ብለዋል፣ አቶ መኮንን። የኦሮሚያ ክልል ርዕሰ መስተዳድር አቶ ሽመልስ አብዲሳ ባለፈው ሁለት ሳምንት ወደ ምዕራብ ኦሮሚያ አራቱም የወለጋ ዞኖች አቅንተው በነበረበት ወቅት የአካባቢው ጸጥታ ሁኔታ እንደሰጉት እንዳልነበረ እና ሰላምና መረጋጋት ወደ አካባቢው መመለሱን ለጋዜጠኞች በሰጡት መግለጫ ገልጸው ነበር። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድን ጨምሮ የኦሮሚያ ክልል ከፍተኛ ባለስልጣናት በምዕራብ ወለጋ የሚንቀሳቀስ ሸማቂ ቡድን በሰላም እንዲወያይ እና የጸጥታ ችግሩ እልባት እንዲያገኝ ጥሪ ቢያቀርቡም እስካሁን የተሰጠ ምላሽ የለም። መንግስት የህዝቡን ደህንነት ለማረጋገጥ ታጥቆ በሚንቀሳቀስ ማንኛውም ኃይል ላይ እርምጃ እንደሚወስድ ሲገልጽ ቆይቷል። በጸጥታ ችግርና መንግስት በሚወስደው እርምጃም ለሶስት ወራት ተዘግቶ እንደነበር የሚገለጸው የኢትዮ ቴሌኮም አገልግሎት ከተከፈተ ሁለት ሳምንት አልሆነም ለአሜሪካ ድምፅ ናኮር መልካ ናኮርን ለዘገባው እናመሰግናል አድማጮች አሁን ደግሞ ወደ ቴክኖሎጂ ጉዳይ ነው የምናልፈው ቴክኖሎጂ እና ኮረናን የተመለከተ የኢኖቬሽንና ቴክኖሎጂ ኢንስቲትዩት አገልግሎት ፈላጊዎች የመንግስት መስሪያ ቤቶች ደጅ ሳይጠኑ ባሉበት ግልጋሎት እንዲያገኙ የሚያግዝ አሰራር መዘርጋቱን አስታውቋል። በአሰራሩ መሰረት የ34 ተቋማትን አገልግሎት በበይነ መረብ ላይ በተዘጋጁ ቅጾች በኩል ማግኘት ይቻላል። ዝርዝሩን ሀብታሙ ስዩም ይነግረናል። የመንግስት ቢሮ ድረስ በአካል መገኘትን የሚጠይቁ አገልግሎቶችን በበይነ መረብ ላይ ለማከናወን ተገልጋዮችን ከድካም የማዳን ጥረት ከጀመረ ሰነባብተዋል። ኢትዮጵያ ኢኖቬሽንና ቴክኖሎጂ ኢንስቲትዩት ኃላፊ የሆኑት ሳንዶ ካን ደበበ እንደሚናገሩት ሰሞነኛ ሁኔታዎች ደግሞ የዚህን ጅምር መጠናከር የሚሹ ሆነዋል። አሁን ከተፈጠረው ጉዳይ አንጻር ደግሞ የበለጠ ፑሽን ፋክተር መሆኑ የተፈጠረውም የዚ ኮቪድ ናይንቲን ጉዳይ ሰዎችን መቀራረብ የማይፈልግ መሆኑ ከዚህ ጉዳይ አንጻር የራሱ ፖዚቲቭ ሮል አለውና መንግስትም ይህንን ፑሽ አድርጎ ወደ ስራ ለማስገባት ያደረግነው ያለ ጥረት ነው። አሁን ላይ የሰላሳ አራት መንግስታዊ ተቋማትን ከመቶ ሀምሳ በላይ አገልግሎቶች በበይነ መረብ ላይ ለመስጠት ዝግጅት መደረጉን ሰምተናል። በዓለም አቀፉ የቴሌኮሙኒኬሽን ሕብረት ጥናት መሰረት ኢትዮጵያ ዝቅተኛ የኢንተርኔት ሽፋን ካላቸው ሀገራት መካከል አንዷ ናት። በ2017 የጎረጎሳውያኑ ዘመን ጥናቱ የሀገሪቱ የኢንተርኔት ሽፋን ሁለት መሆኑን ያሳያል። በዚህ ሁኔታ የኢትዮጵያ የአሁን ጥረት ምን ያክል ይሳካል ብሎ መጠየቅ አይቀሬ ነው። እውነት ነው። አሁን አንዱ ቻሌንጅ በተለይ ከአዲስ አበባ ሞታ ስትል የኮኔክቲቪቲ ጉዳይ ሰፊ የሆነ እንደሚሄድ ይታወቃል። ክፍተቱ ማለት ነው። ግን እሱም የተሰራበት ነው። የዚህ ግብረ ኃይል አንዱ አካልም የኢትዮ ቴሌኮም ተቋም ነው። እሱም ትልቅ ማስፋፊያ ስራዎችን እየሰራ ነው። ይሄ ሰርቪሶች የምንላቸው ወረዳ ኔት ላይ ኢንተግሬት የሆነ ነው። በበላይነት እየመራው ያለው የሚኒስትሪ ኦፍ ቴክኖሎጂና የሚኒስትሪ ኦፍ ኢኖቬሽን ቴክኖሎጂ ነው። እነሱም ወይም ይሄ ሚኒስትሪም ያለው የሰርቨር አቅምን በማሳደግ አገልግሎቶችን ለማስፋት እየተሞከረ ነው። በእርግጥ እንዳልከው ግን ክፍተቱ እንዳለ ነው። ሁሉንም ነገር ዛሬ ላንመልስ እንችላለን። እንደ መነሻ የሚያደረግ ነው። በተቻለ አቅም ወደ ስራ መግባት ያለባቸውን እየገፋን እያስገባን ከስር ከስር ደግሞ የኮኔክቲቪቲ ጉዳይን የመመለስ አላማ ይዞ ነው የተሰራ ያለው። አሁን ባለው ከተለመደው አሰራር ዘመን ወዳፈራቸው የቴክኖሎጂ አማራጮች መሸጋገር ለአገልግሎት ፈላጊዎች የሚፈጥረው ፎይታ ከፍተኛ ነው። በዚያው ልክ ደግሞ ወትሮ የሰው ጉልበት በሚጠይቁ ስራዎች ተቀጥረው ሲሰሩ የሰነበቱ ሰራተኞችን የስራ ዋስትና ላይ ጫና መፍጠሩ አይቀሬ ነው። አቶ ሳንዶካን እንደሚሉት ግን መሰል የቴክኖሎጂ ሽግግሮችን መቀበል ግዴታ ከተቀረው ዓለም ጋርም መስተካከያም ነው። ሰዎች የተለያየ አቋም ይዛሉ በቴክኖሎጂ ጉዳይ ግን፣ እዛ ጉዳይ ላይ ወይም ቴክኖሎጂ ላይ እንድትሰማራ እንደሚመራ አንድ ግለሰብ ሆኜ ልመልስልህ በጣም በጣም ወደ ኋላ ነን ያለ ነው ብለን ነው እኛ ኢቫሉዌት የምናደርገው። የመጀመሪያው የቴክኖሎጂ ዴፊኔሽን ደግሞ የሰውን ህይወት ማቅለል ነው። ብዙ ሊሚቴሽን እንዳለባት ብዙ ክፍተት እንዳለባት አገር ከማንም በላይ ቴክኖሎጂ ለእኛ አስፈላጊ ነው ብለን ነው እኛ የምንሰራው። በመሰረታዊነት መታየት ያለበት አሁን ኮምፒቲሽን አለብን በየትኛውም አገልግሎት በአምራችን ብትል በአገልግሎትም ከአለም ጋ ነው ኮምፒቲሽናችን። ስለዚህ ሌላው አለም የሚጠቀምበትን የመጠቀም ግዴታ ነው። ይሄ ከኳሊቲ አንጻር ከታይም አንጻር ከተደራሽነት አንጻር ከብዙ አንጻር ዲፋይ ልታደርገው ትችላለህ። ምንድን ነው ከዚህ ጋር የሚያያዘው ቴክኖሎጂ በራሱ ሪፕለስ የሚያደርገው በተለይ ሩቲን ስራውን ሊሆን ይችላል። አት ደ ሴም ታይም ደግሞ የሚከፍታቸው የሚፈጥራቸው ብዙ ስራዎች አሉ። አሁን ኢንተርኔትን ተከትሎ የዕለት ጉርሱን የሚሞላ ምን ያህል ሰው እንዳለ መገመት ትችላለህ። እና ሰዎች ሊሰሯቸው የማይገቡ ነገሮችን ኦፍኮርስ ሪፕለስ ሊያደርግ ይችላል። ከዛ ባለፈ ግን ለሌላው ደግሞ ስራ እየፈጠረ የሚሄድ ባህሪ ነው ያለው እና ይሄ በፍጹም በተለይ ለእንደኛ አይነት ነገር ገና ላልጀመር ነው ደግሞ ጥያቄ መሆነው የሚቀርብ አይደለም። አገልግሎቶቹ የሚሰጡት ኢ ሰርቪስ ዳት ጋቭ ዳት ኢቲ በተሰኘው ገጽ በኩል ሲሆን በዋነኝነት የተለያዩ ተቋማት የተለያዩ አገልግሎቶች መዝገባ፣ ማመልከቻ፣ እድሳትና ጥያቄዎች ይስተናግዱበታል። ለአሜሪካ ድምፅ ራዲዮ ሀብታሙ ስዩም። ሀብታሙን ለዘገባው እናመሰግናለን። ወደ ተከታዩ ዘገባችን እንለፍ። ኮቪድ-19 ስርጭትን ተከትሎ የተለያዩ ሀገራት የእንቅስቃሴ ገደብ ጥለዋል። በዚህም የተነሳ ሴቶች በተገቢው ሰዓት የእርግዝና መከላከል ና የስነ ተዋልዶ አገልግሎቶችን እያገኙ አይደለም። ከዚህም በተጨማሪ የእንቅስቃሴ ገደብ የተደረገባቸው ሀገራት ላይ ሴቶች በቤት ውስጥ ለሚፈጠሩ ጾታዊ ጥቃቶች ተጋላጭ እየሆኑ እንደመጡ እየተነገረ ነው። በእንቅስቃሴ ገደብ ሳቢያ በተከሰቱ ጾታዊ ጥቃቶች ና የመከላከያ መድኃኒቶች ያለማግኘት ችግር ምክንያትም የሚፈጠ ማስፈጠርን ያልተፈለገ እርግዝና ለመገደብ ሲባል በስነ ተዋልዶና በእናቶች ጤና ዙሪያ የሚሰራው ሜሪ ስቶፕስ ኢንተርናሽናል በዚህ ወቅት ሴቶች የረጅም ጊዜ እርግዝና መከላከያን እንዲጠቀሙ እያበረታታና ና እየቀሰቀሰ ይገኛል። ኤደን ገረመው የሜሪ ስቶፕስ ኢንተርናሽናል የኢትዮጵያ ምክትል ዳይሬክተር አቶ ጤናው ባወቅን አነጋግራ ተከታዩን አሰናድታለች። ሜሪ ስቶፕስ ኢንተርናሽናል በዓለም ላይ በ37 ሀገራት በእናቶችና ሴቶች ጤና ዙሪያ የሚሰራ ድርጅት ነው። ከነዚህ መካከል ደግሞ ኢትዮጵያም አንዷ ናት። የኮቪድ-19 ስርጭትን ለመከላከል ተብለው በሚደረጉ የእንቅስቃሴ ገደቦች ሳቢያ ሴቶች ወዳልተፈለገ እርግዝና እንዳይገቡ እየሰራ እንደሆነ የሚገልጹት ደግሞ በድርጅቱ ምክትል ዳይሬክተር የሆኑት አቶ ጤናው ባወቅ ናቸው። እንግዲህ የቤተሰብ እቅድ አገልግሎት እንደሚታወቀው በምርጫ የሚወሰድ አገልግሎት ነው። አንድ እናት ወይም አንድ እህት በቂ መረጃ አግኝታ ከዛ እንድትወስን ነው የሚደረገው። ይሄ እንደተጠበቀ ሆኖ ግን በአሁኑ ወቅት በተለያዩ ምክንያቶች ገደድ ወይም ደግሞ አላስፈላጊ ጫና ማሳደር ሳይኖር ነገር ግን በምክር እናቶች እና እህቶች ወደ ረዥም ጊዜና አስፈላጊም ከሆነ ዘለቄታዊ ወደ ሆኑ የቤተሰብ እቅድ አገልግሎት ትኩረት እንዲደረግ እየመከርን እንገኛለን እና ይህንንም የምንመክርበት ምክንያት ከዚህ አሁን ካለው ወቅታዊ ችግር ጋር በተያያዘ ዛሬ ሙሉ በሙሉ ኢትዮጵያ ውስጥ ከቤት አትንቀሳቀሱ የሚል ሶፋር የተወሰነ ወይም የተደነገገ ድንጋጌ ባይኖርም አንዳንድ ከተሞች እንደ ባህር ዳር ማንዳቶሪ የሆነ ቤት ውስጥ እንዲቀመጡ ሁሉ የተጀመረበት አለ እና ያ ነገር ሊመጣ ይችላል ወደ ወደፊት የተለያዩ ከተሞች አዲስ አበባን ጨም ስለዚህ ይሄ በሚሆንበት ጊዜ ለምሳሌ እነዚህ ኪኒኖችን የሚጠቀሙ ቶች እናቶቻችን በየጊዜው ወደ ጤና ድርጅት ለመሄድ ከቤታቸው መውጣት ራሳቸውን ለተጨማሪ ሪስክ ከመዳረግ ለረዥም ጊዜ የሚያገለግል የቤተሰብ እቅድ በቂ ምክር አግኝተው ቢጠቀሙ ምሳሌ የአስራ ሁለት ዓመት አለ የሶስት ዓመት የአምስት ዓመት አለ ያ ማለት የግድ አስራ ሁለት ዓመት ድረስ አንድ እናት ያን ትጠቀማለች ማለት አይደለም። ይኸው ሲያንስ ከፈለገች ማውጣት ትችላለች። አንዱ ምክንያታችን ይሄ ነው። ምልልስን ለመቀነስ ቤታቸው ቆዩ የሚለውን ምክር አስተማማኝ መልኩ እንዲጠቀሙ ለማድረግ ይህንን እንዲጠቀሙ እንገፋፋለን። ምርጫ እንደተጠበቀ ሆኖ ማለት ነው። ሁለተኛው ምክንያታችን በተለይ ኪኒን የሚጠቀሙ እህቶችና እናቶቻችን በየቀኑ መዋጥ አለበት። አሁን ደግሞ እንደሚታወቀው ይሄ ከኮሮና ጋር የተያያዘ እንት ፍርሃቶች፣ ድንጋጤዎች። ስለዚህ ኪኒን የሚጠቀሙ እናቶች በተለይ በየጊዜው ከሚረሱ አሁንም የረዥም ጊዜ የወሊድ መከላከያ ቢጠቀሙ እንመክራለን። ሌላው የጤና ሴክተሩ ትኩረት ወደድንም ጠላንም እኛ ትኩረት ሙሉ በሙሉ ዳይቨርት እንዳያደርግ እንመክራለን፣ እንሰራለን። ግን ያለው አቅም ወደ ኮሮና መከላከልና መቆጣጠር ዳይቨርት ያደርጋል። በተለይ የመንግስት የጤና ተቋማት ባለሙያዎችም እንደዚሁም ደግሞ ይሄ አቅርቦት ሰንሰለት የምንለው እንደ ልብ ላይገኝ ይችላል። ሆነ ጊዜ ላይ የምንፈልገው ነገር በየወሩ ላይገኝ ይችላል። ይህም አንዱ ምክንያት፣ ሌላው ደግሞ እንደ አራተኛ ምክንያት የምናየው የተባበሩት መንግስታት ጄኔራል ዳይሬክተር አንድ ሪፖርት ሲያቀርቡ ነበር ሰሞኑን። ኢትዮጵያ ውስጥ ይህን ያህል ሶፋር የተጠና ነገር የለም ግን ሌሎች ሀገሮች ላይ ማንዳቶሪ ቤት ውስጥ የመቀመጥ አዋጅ የታወጀባቸው ሀገሮች የቤት ውስጥ ጥቃት የምንለው ነገር ሪፖርት እየጨመረ ነው ያለው። ያው የቤት ውስጥ ጥቃት በቤተሰብ ምጣኔ ብቻ መከላከል አይቻልም። ምክንያቱም ጥቃት ጥቃት ነው። አላስፈላጊ እርግዝና ናት መከላከል ይቻላል። አቶ ጤናው ኢትዮጵያ እንደ ሀገር ከአጭር ጊዜ የወሊድ መከላከያ ወደ ረዥም ጊዜ የወሊድ መከላከያ በሽግግር ላይ ያለች ሀገር መሆኗን ገልጸው በዚህ ወቅት ግን ሴቶች የረዥም ጊዜ የወሊድ መቆጣጠሪያን እንደ አማራጭ ቢጠቀሙ ይመረጣል ይላሉ። አጭር ጊዜና የረዥም ጊዜ የቤተሰብ እቅድ አገልግሎት መጣ ኢትዮጵያ አሁን ትራንዚሽን ላይ ያለ ከሾርት ተርም ወደ ሎንግ ተርም እና አውሮፓን እና አሜሪካን በምናይበት ጊዜ ይህንን ወቅት ያለፉበት ጊዜ ከብዙ ዓመታት በፊት ነው ከሾርት ተርም ወደ ሎንግ ተርም ትራንዚት አድርገው ያሉበት ሁኔታ ነው ያለ አሁን እንግዲህ ሜልስቶፕስ ብዙ ነገር ነው የሚሰራው። ክሊኒኮች አሉን፣ የመንግስት የጤና ድርጅቶችን እናግዛለን፣ የግል የጤና ድርጅቶችን እናግዛለን። ብዙ ስራ ነው የምንሰራው። ከዚያ ውስጥ በጣም ጎልቶ የሚታወቀው ያው ክሊኒኮቻችን ናቸ። ወደ ክሊኒኮቻችን በምንመጣ ጊዜ ግን ለምሳሌ ሙሉ በሙሉ ከተማ ውስጥ ከቤታቸው አትውጡ ተብሎ የተደነገገበት ባህር ዳርን ብንወስድ ባህር ዳር ትልቅ ማተርኒቲ ሴንተር አለን። አሁን አልተዘጋ። ፍቃድ ከመንግስት ተፈቶን የጤና አገልግሎት የሚሰጥ ተቋም ስለሆነ እዛው ሴንተራችን ውስጥ የኮቪድ ስክሪኒንግ እንሰራለን። የተጠረጠሩ ካሉ ባሉ ሰንሰለቶች መሰረት እናሳውቃለን። ከዚያ ውጭ ግን ሰርቪሱን እንሰጣለን እና ይሄ መምጣት እየፈለጉ በተጣለው የጉዞ እገዳ ምክንያት ደንበኞች ቁጥር መቀነስ አለ። ባህር ዳርም አጋጥሞናል። አንዳንዶች ግን እየደወሉ አምቡላንሶች ስላሉን መምጣት ፈልገን ነበር ወላዶች ለምሳሌ የቅድመ ወሊድ ክትትል የሚያደርጉ የቤተሰብ ምጣኔም የሚጠቀሙ እና ሌሎች የፅንስና ማህፀን በሽታም ሆነ ክትትል የሚያስፈልጋቸው እናቶች እየደወሉ በመኪናችን እናመጣቸዋለን፣ እንመልሳቸዋለን። ነገር ግን ያው ጉዞ እገዳው እኛ እንኳን ክፍት ብንሆን ክሊኒኮቻችን እንኳን ክፍት ቢሆን የህብረተሰቡ አጠቃላይ እንቅስቃሴ እስከተገታ ድረስ ያው እንቅስቃሴ መገታቱ አይቀርም። ሰዎች የእርግዝና መከላከያ አገልግሎቶች ዋጋቸው ተመጣጣኝ እንደሆነ የሚናገሩት አቶ ጤነው። እናቶችና እህቶች በዚህ ወቅት ያልተፈለገ እርግዝናን ከግምት ውስጥ በማስገባት ቀድመው ሊያቅዱና ሙሉ ለሙሉ የእንቅስቃሴ ገደብ ሳይመጣ በፊት ወደ ተግባር እንዲገቡም አሳስበዋል። ለአሜሪካ ድምጽ ሬዲዮ ኤደን ገረመው ዋሽንግተን ዲሲ። ኤደንን ለዘገባው እናመሰግናለን። አድማጮች እንግዲህ የዛሬ ጋቢና ቪኦኤ የመሰናዷችን በዚሁ ተጠናቀቀ። ፕሮግራሙን በመምራት ጽዮን ግርማ፣ በማቀናበር ደግሞ ኤልያስ አስማረ አብሮን አምሽቷል። በነገው ምሽት ተመልሰን እንገናኛለን። ለዛሬ ሰላም በደናደሩ You next to you baby shinkali ne wuni ajiyana In terms of me I'm I yeah, need all I'm a a I'm be able to tunene raduni vioe sagantaa faan oromooti.